በግጭትና በተፈጥሮ አደጋ በተጠመዱ የዓለም አካባቢዎች የሚኖሩ ህጻናት ከማናቸውም ይበልጥ በስራ ለመበዝበዝ በህገወጥ አዘዋዋሪዎች ወጥመድ ለመግባትና ለወሲባዊ ጥቃት ተጋላጭ መሆናቸውን ዓለም አቀፍ የሥራ ድርጅት አስገነዘበ። ድርጅቱ የልጆች በስራ ብዝበዛ መቃወሚያ ዓለም አቀፍ ቀን ምክንያት በማድረግ ባወጣው መግለጫ መንግስት እነዚህን የከፉ የልጆች በስራ መበዝበዝ አድራጎቶች እንዲወገዱ ተማጽኖ አቅርቧል። ሊሳ ሽላይን ከጀኔቫ ለቪኦኤ ያጠናከረችውን ዘገባ ቆንጅታዬ ታቀርበዋለች። ዓለማችን ከምንጊዜውም የከበደ የሕዝቦች ስደትና መፈናቀል ቀውስ ተደቅኖባታል። በአሁኑ ሰዓት ከ65 ሚሊዮን የሚበልጡ ሰዎች በጦርነት ወይም በመሳደድ ቀያቸውን ጥለው ሄደዋል። በቤተሰብና በማህበራዊ ስርዓት ምክንያት ቤታቸውን፣ ትምህርት ቤታቸው እና ኑሯቸው ሲወድም በዋናነት ለብዝበዛ የሚጋለጡት ደግሞ ልጆች ናቸው። ዓለም አቀፍ የሰራተኛ ጉዳይ ድርጅት አይሎ ባወጣው ሪፖርት መሰረት በዓለም ዙሪያ በስራ የሚበዘበዙት ልጆች ቁጥር ወደ አንድ መቶ ስልሳ ሚሊዮን እንደሚጠጋ ይገመታል። ከዚህ ውስጥ ሰማኒያ አምስት ሚሊዮን እጅግ ለከፋ ብዝበዛ የተጋለጡ ናቸው። እነዚህኞቹ እንደ ማዕድን ቁፋሮ ወይም የእርሻ ስራ በመሳሰሉ ከባድ ስራዎች ከባርነት በማይተናነስ ሁኔታ ይለፋሉ። በጦርነት ወይም በወሲብ ንግድ ይጠቀሙባቸዋል። ይህ የህጻናት ብዝበዛ አፍሪካና እስያ ውስጥ ይበልጡን የተስፋፋ መሆኑን ነው ድርጅቱ የሚያስገነዝበው። የቀውሶችና የአስጊ ሁኔታዎች ክፍሉ ከፍተኛ የቴክኒካዊ ጉዳዮች ኃላፊ ኢንሳፍ ኒዛም ለቪኦኤ በሰጡት ቃል ልጆች በተለይ በግጭት በተጠመዱ የአፍሪካ አካባቢዎች ለብዝበዛ ተጋልጠዋል ሶማሊያ ደቡብ ሱዳን ዲሞክራሲያዊት ኮንጎ ሪፑብሊክና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉ ሀገሮች የታጠቁ ሀይሎች ልጆችን ለተዋጊነት ይመለመላሉ ብለዋል ኒዛም ልጆች በብዛት ይፈናቀላሉ ቤተሰቦች ኑሯቸው፣ ቤት ንብረታቸው ይፈርሳል። ማኅበረሰባዊ ትስስራቸው ይበጣጠሳል፣ ከየቀያቸው ይፈናቀላሉ። ድፍን ማኅበረሰቦች በአንድ ሌት ለድህነት ይዳረጋሉ፣ የገቢ ምንጫቸውን ያጣሉ። ትምህርት ቤቶች በተፈጥሮ አደጋዎች ምክንያት ወይ ለጉዳት ይዳረጋሉ አሊያም ጨርሶ ይወድማሉ። እስያና መካከለኛው ምስራቅ ግጭቶች ባሉባቸው አካባቢዎችም እንዲሁ ልጆች በተዋጊነት ይመለመላሉ ለሌሎችም የተለያዩ የብዝበዛ ተግባራት ይጋለጣሉ። እንደ ፊሊፒንስና ሚያንማር በመሳሰሉ የእስያ አካባቢዎች ደግሞ ይበልጡን የተጋለጡ መሆናቸውን ነው የአኤልኦ ባለስልጣን የሚያስገነዝቡት። ልጆችን ከዚህ ለሚብስም ጥፋት የሚመለመሉ የታጠቁ ቡድኖች አሉ ለምሳሌ ለአጥፍቶ ጠፊ ቦምባ ፈንጂነት ወይም ደግሞ ለግዳጅ ሚስትነት ወይም ለወሲብ ባርነት። በልጆች ላይ የሚፈጸመው ጥቃት በዐይነቱም እየበረከተ መጥተዋል ለማለት ነው። የዓለም አቀፍ የሰራተኞች ጉዳይ ድርጅት ከፍተኛ ባለስልጣኑ ጨምረው ከተፈጥሮ አደጋዎች ይበልጥ ግጭቶች ፈጥነው የዓለምን ትኩረት እንደሚያገኙ አመልክተዋል። በተለይም እንደ ድርቅና የአየር ንብረት ለውጥን የመሳሰሉ ዝግ ብለው የሚከሰቱ አደጋዎችና ጎርፍን የመሳሰሉ የተፈጥሮ ክስተቶች በቶሎ ትኩረት እንደማይስቡ ነገር ግን እነዚህም እንደ ጦርነት ሁሉ ልጆችን በቀላሉ ለብዝበዛ የሚያጋልጡ መሆናቸውን አሳስበዋል።